የትግራይን ክልል ከአማራ ክልል የሚያገናኘው ዓላማጣ ቆቦ መስመር ለተሽከርካሪዎች ከተዘጋ አራት ቀናት አስቆጥሯል። መንገዱ የተዘጋው በዓላማጣ ከተማ የታሰሩ ሰዎች እንዲፈቱላቸው በጠየቁ የቆቦ ከተማ ወጣቶች ነው ተብሏል። የሰሜን ወሎ ዞን ፖሊስ መምሪያ እንዳስታወቀው ችግሩን በሰላማዊ መንገድ ለመፍታት ውይይት እየተካሄደ ነው። የአለማጣ ከተማ ነዋሪዎች በበኩላቸው መንገዱ በመዘጋቱ ለስራቸው እንቅፋት እየፈጠረባቸው መሆኑን ይናገራሉ። ሙሉጌታ አጽባ ከመቀሌ ዘገባ ልኳል። ትግራይ ከአማራ ክልል የሚያዋስናትና ወደ መሀል ሀገር ማመላለሻ የሆነውን ቆቦ መስመር መንገድ ተዘግተዋል። ይህ መንገድ የተዘጋው ከአስር ቀናት በፊት ባላማጣና አካባቢዋ በተፈጠረው ግጭት የሰው ሕይወት ጠፍቷል፣ ንብረትም ላይ ጉዳት ደርሷል። ከዚህ ጋር በተያያዘ የቆቦና አካባቢዋ ነዋሪዎች መጀመሪያ መንገድ ዘግተው እንደነበረ ነው የሰሜን ወሎ ዞን ፖሊስ መምሪያ አዛዥ ኮማንደር ሀብታሙ ሲሳይ የተናገሩት። መንገድ መጀመሪያ ሲዘጋ በመረዳዳት እንደተከፈተ የገለጹት ኮማንደሩም በኋላ ግን ከቆቦ ወደ ትግራይ የገቡ ተሽከ ተሽከርካሪዎችና ሰራተኞች ተደብድበዋል በሚል ዳግም እንደተዘጋ ገልጿል። ምንም አሁን ከትግራይ አይደለም፣ ሙሉ ዝግ ነው። ለማንኛውም ተሽከርካሪ ዝግ ነው። በቃ ካላማጣም ከወጀም ከቤትኛውም አያልፍም፣ ዝግ ነው። በቃ ሙሉ ዝግ ነው። ተሽከርካሪ ሁለተኛ ተሽከርካሪ ላይ እንጂ ምንም አይነት የንብረትም ሆነ ሰው ላይ የደረሰ ጉዳት የለም። ሰውም ላይ የሚደረግ እንግልት የለም፣ በአሁኑ ሰዓት ማለት ነው። እንዳሁም በግር የሚመጡት በትራንስፖርት የቀረበላቸው የተሸጋገሩ ነው። የትራንስፖርት ግንኙነት ነው የተቋረጠው እንጂ በሰዎች ላይ የሚደርስ እንግልትም ሆነ በንብረት ላይ የደርስም ጉዳት የለም። የቆቦ ከተማ ነዋሪ የሆነው አበበ ጫኔ የተባለ አስተያየት ሰጪ መንገዱ የዘገው አካላት ፍላጎታቸው ባላማጣ ከተማ ያለውን ልዩ ኃይል ወደ ነበረበት እንዲመለስና በከተማው በተፈጠረ ግጭት የተነሳ የታሰሩትን ደግሞ ያለ ቅድመ ሁኔታ እንዲፈቱ በመጠየቅ መሆኑ ገልጿል። የጠበቀ ከተማ ህዝብ ደግሞ ያለው ይህን በመቃወም የታሰሩ ሰዎች አሁን መንገዱን ዘግተዋል። መንገድ ተቀጠሚዳ ደግሞ ያለምንም ቅድመ ሁኔታ አንደኛ የታሰሩ ሰዎች ይፈቱ ነው። ባለሀብቶች፣ የምግብ ሰራተኞች፣ ሰራቶች ታስረዋል። ያለምንም ቅድመ ሁኔታ እነዚህ ሰዎች ይፈቱ። ምንድን ማይነት ወንጀል ሳሰሩ? ከዛውስ ደግሞ ልዩ ሀይሉ ከህዝብ ቁጥር ማለት ነው ያለውና ብዙ መውጣት እንግዲህ አሳጥፋል ከተማ ወጣት ማለት ነው። በአላማጣ ከተማ ለተፈጠረው እናንተ በምን ምክንያት ነው ይህንን ማለት የቻላችሁት? ብዬ ጠይቄዋለሁ። በሁሉም የኢትዮጵያ አካባቢ የሚፈጠረው ነገር ያገባናል፣ እንኳን የአላማጣ ከተማ የቅርባችን ሲል መልስ ሰጥቷል። መንገዱን የተዘጋው በአካባቢው ማህበረሰብ በተለይ በወጣቱ ነው። ከትግራይ ክልል ይሁን ከአማራ ክልል ተጓዦች በሁለቱም ክልሎች ወሰን ሲደርሱ መንገድ በመዘጋቱ የዘጎት አካላት ደግሞ ለተሳፋሪዎች በማውረድ በእግራቸው ወሰኑን እንዲሻገሩ እያደረጓቸው ነው ጉዟቸውንም በሌላ መኪና ይቀጥላሉ እንጂ መኪና ማለፍ አይፈቀድላቸውም አንዳንድ ሰዎች ደግሞ በባጃጅ በመጠቀም በውስጥ ለውስጥ በበረሃ እየተሻገሩ ናቸው ተብሏል የአላማጣ ከተማ ነዋሪ የሆነው ስሙ እንዲጠቀስ ያልፈለገ በንግድ ስራ የተሰማራ አስተያየት ሰጪ ከአዲስ አበባ ንብረቱን ጭኖ ወደ ከተማው እየተመለሰ በነበረበት ጊዜ መንገድ በመዘጋቱ ንብረቱ ቆቦትቶ ወደ አላማጣ ብቻውን መምጣት መምጣቱ ገልጿል። ከአዲስ አበባ እየመጣሁኝ አላማጣ ነዋሪ ነኝ እና ያው ንብረቴን በጊዜ እንዲገባል የሚፈልግ ነበር። ግን ያው እዛ በቆቦ ባለው ችግር ምክንያት እቃየን በጊዜ አልገባም። እኔም ለእንግልት ተዳርጌያለሁኝ። ንብረቴ ቆቦ ነው ያለው። እኔ ገብቻለሁ አላማጣ። መንገዱ በመዘ ያደረጋሉ በግሬን ድር በግሬን የመጣሁት እራሱ ከቆቦ ዋጫ በግሬን የገባሁት። መንግስት ይህን የሚያደርገው ነገር ካለ ምን አለ ሰላም ቢያደርግልን ደስ ይለን ነበር። መንገዱን ቢያስደፍቅልንና የሆነ ነገር መፍትሄ ቢሰጠን ደስ ይለን ነበር። መንገዱን ዳግም ከተዘጋ አራት ቀናት ማስቆጠሩን የገለጹት ኮማንደር ሀብታሙ ይህንን በሰላማዊ መንገድ ለመፍታት ውይይት እየተካሄደ መሆኑን ገልጿል። መንገዱ ዘግቧል። መንግስት በቃ መፍትሄ ይስጠን ነው በቃ መንግስት መፍትሄ አካባቢው ጋር ሁለቱም መንግስታቶች ሁለቱም ክልላሎች ተቀራርበው በቃ የጋራ መፍትሄ ያስቀምጡልን ነው በቃ ስጋት አለብን። ወደ ባሰ ግጭት ከመግባታችን በፊት መፍትሄ ይምጣና መንገዱን ዘግተን መንግስት ለጠየቅናቸው ጥያቄ ምላሽስ ነው በቃ ጥያቄያችን። ለአሜሪካ ድምጽ ሙልጌታ አጽቡሀም መቀለም